የበረሃ ገነት ይለዋታል ድሬዎች ከተማቸውን ሲያቆላምጧት። በከዚራ ጥላ ስር የተባለላቸው ትልልቅና እድሜ ጠገብ ዛፎቿ ለከተማዋ ግርማ፣ ለነዋሪዎቿ ደግሞ ሙቀቱን መቋቋም የሚያስችላቸውን ቀዝቃዛ ነፋስ ይለግሳሉ። ከከተማዋ ውጭ ባሉ የገጠር አካባቢዎች ደግሞ በአንጻሩ ለእርሻና ለሌሎች ስራዎች ደኖች እየተመናመኑ እርቃናቸውን የቀሩ ተራሮችን ማየት እየተለመደ ነበረ። ላለፉት አምስት ዓመታት ህዝቡን ባሳተፈ መልኩ በተካሄደ የተቀና ያደረጀ የአካባቢ ጥበቃ ስራዎች በረሃማነትን ትርጉም ባለው መልኩ ለመቀነስ ችለናል ይላሉ የአስተዳደሩ የግብርና ውሃ፣ ማዕድንና ኢነርጂ ቢሮ ምክትል ኃላፊ አቶ አብዲ መሐመድ። ካለው የመሬት አቀማመጥ አንጻር ኦልሞስት ወደ 60 ፐርሰንት የሚሆን በረሃማነት ያለበት ኤሪያን ብሎ መውሰድ ይቻላል። ከ204 ጀምሮ ለአምስት ዓመታት ህብረተሰብ አቀፍ የአካባቢ ልማት ስራዎችን ስንሰራ የነበረበት ሁኔታ ነው ያለው። በዚህም ሞስ ወደ አስራ አምስት ፐርሰንት አካባቢ በረሃማነቱ እየቀነሰ እየቀነሰ የመጣበት ሁኔታ ነው ያለው። ከዚህ የተቀናጀ አካባቢ ጥበቃ ስራ በተጨባጭ የተገኘ ጥቅም ምንድን ነው? አልናቸው። አቶ አብዲን ያለፉት አምስት ዓመታትን ስራችንን ቆም ብለን ስንገመግም መጠነ ሰፊ ጥቅሞች ተገኝተዋል። አንዱና ዋናው በመስኖ ይለሙ የነበሩ መሬቶች በ25 ፐርሰንት በላይ ያደጉበት የመሬት የመስኖ መሬቱ ለምንድን ነው? ይሄ ዝናቡን ከያዝክ የከርሰ ምድር ውሃው ይሞላል። የከርሰ ምድር ውሃ ከሞላለ ደግሞ የመስኖ መሬቱ ይሰፋል። የገጽ ምድር ይሁን የከርሰ ምድር ውሃ ለመጠቀም ትልቁና ዋናው የአፈርኖ ጥበቃ ስራችን ነው። የሚዘንበው ውሃ አንዷ ድሮፕ ውሃ ጎርፉን እንዳትሄድ ማድረግ ከተቻለ ያቺ ድሮፕ ፎተር ወደ ምድር ውስጥ የሚገባ ከሆነ የመስኖ የከርሰ ምድር ውሃው ይሞላል። ብዚህን ጊዜ ደግሞ ምንጮች ይጎለበታሉ ማለት ነው በርካታ ቀደም ሲል ያልነበሩ ምንጮች የወጡበት ሁኔታ አለ። ሲደመረ የነበረው ምንጭ ራሱ የዳበረበት ሁኔታ ነው ያለው። ቀደም ሲል ሳራ ያልነበራቸው ተራሮች ሳር አበቅለው የመኖ አቅማችን ያሳደጉበት። እውነቱን ለመናገር ከሁለት ሺህ አራት ጀምሮ የተቀናጀ የተፋሰስ ስራ ባንሰራ ኖሮ ከግማሽ በላይ ከብቶቻችን አልቀው ነበር። ከብቶቻችን እንዲያልቁ ያደረገው ቀደም ሲል የተሰሩ ተራሮች ሳር በማብቅላቸው ሊያልቅ የነበረው የከብት አደጋ የቀነሰበት ሁኔታ ነው ያለው። ከዛ ውጪ በተፋሰሱ ሶስት በለሙ ተራሮች ስርዓት ወጣቶች እየተደራጁ ሳር እያጨዱ ለገጠሩም ሳያቀር ለከተማም ባልሀብት በወተት ምርት ላይ የተሰማ ከተማው ባልሀብትም ከገጠር ሳር ሲገዛ የነበረበት ኮንዲሽን ያለው ይሄ በገጠር የተጀመረው የአፈርና ጥበቃ ስራችን ለከተማው ግብርና ትልቅ መሰረት እየጣለበት ሁኔታ እንዳለ ለማየት ይቻላል። ከዚህ ጋር በተጨማሪ ደግሞ ቀደም ሲል ያነበሩ የዱር እንስሳቶች አሁን ወደ አካባቢያችን እየተመለሱ ያሉበት በተለይ ድን አቅማችን እየሰፋ ሲመጣ የዱር እንስሳቱን በዛ መጠን ወደ ክልላችን እየገቡ ያሉበት ኮንዲሽን፣ እነኚህ ዋና ዋና የተገኙ ጥቅሞች ናቸው ብሎ መውሰድ ይቻላል። በአሁኑ ክረምት ምን ያህል ችግኞችን ለመትከል ተዘጋጅታችኋል ለሚለው ጥያቄያችን አቶ አብዲህ ተከታይን ብለዋል። እንግዲህ ያው በዘንድሮ የደን የችግኝ ተከላ ስራችን ያው የችግኝ ተከላ ስራችን በየአመቱ ምንሰራው ስራ ነው። አንዱ አካባቢያችን ለማልማት የያዝነው ስትራቴጂ አካለው በተለይ ክረምት ከመግባቱ በፊት ገበሬው በራሱ ጉድጓድ እየቆፈረ አካባቢው ሲተክላቸው የነበሩበት ሁኔታ ነው ያለው። ዘንድሮ ኦልሞስት ወደ ሶስት ሚሊዮን ችግኞች ተዘጋጅተው እነኝህን ችግኞች ደግሞ ተሰራጭተው ህብረተሰቡ እየተከላቸው ያለበት ኮንዲሽን ያለው። ህዝቡ የተፋሰስ ልማት ስራዎችን ሲያከናውን ጎን ለጎን የጤናና የጎልማሶች ትምህርት እንደሚሰጡትም አቶ አብዲ አክለው ገልጸዋል። ለዶቼ ቬለ ራዲዮ ለተጠናቀረው ዘገባ ዮሐንስ ገብረ እግዚአብሔር ነኝ፣ ድሬዳዋ።